ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ክቡራትና ክቡራን አድማጮች ጤና ስጥልን፣ እንደምናመሻችሁ ከሰኞ እስከ ዓርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 ኪሎ ኸርትዝ መካከለኛ ሞገድ የሚሰራጨውን ዝግጅት አሁን ጀመርን። በቀጥታ የሚተላለፍላችሁን የዛሬ ረቡዕ ነሐሴ 13 2007 ዓ ም ስርጭት ይዤ የማስተናግዳችሁ ሰሎሞን አባተ ነኝ። ጽዮን ግርማ ፕሮግራሙን ትመራለች። የቴክኒክ መሀንዲሱ ሲድራክ ፍራንክሊን ነው። በእነ ሶሊያና ሽመልስ የክስ መዝገብ ብይን ሲጠብቁ የነበሩት አራቱ የኢንተርኔት ላይ ጸሐፊዎች ተለዋጭ ቀጠሮ ተሰጥቷቸዋል። ሙሉ ላፕቶፑ ሙሉ ለሙሉ ያለው ፋይሎች ሙሉ ፎርማት ተደርገው ጠፍተዋል። ብዙ ነገሮች ነበሩ፣ ፐርሰናል እኔ መምህር ነኝ። በጣም የማስተምርበትም ሆነ ምናምን ብዙ ጽሁፎች ነበሩ፣ መጽሐፍ ነበሩ። ሙሉ ለሙሉ ሁሉም ነገር ጠፍቷል። ሀርድዲስክም እንደዚሁ ፎርማት ተደርጎ ነው የተሰጠኝ። ተከሰው ከነበሩት አንዱ የኢንተርኔት ጸሐፊውና መምህር ዘላለም ክብረት የሰማችሁት ዝርዝር ዘገባ አለን። የለም ሰው ከተማ ለአሞራ ብቻ ነው ሰው ሬሳ እየበላ ከዛ ከእኛም ገሸጁት ግማሹ እየሞተ ከዛ ግማሹ እየተመለሰ ሩ የተረፈ ያው እዚህ ድረስ የሞተ ሞቷል። ከየመን ተመልሰው አፋር ክልል ውስጥ የሚገኙ ኢትዮጵያውያን ከተናገሩት የአንዱን ነው የሰማችሁት። በምሽቱ ዘርዘር ያለ ዘገባ አለን። እስከ አንድ ሰዓት ተኩል አብራችሁን ቆዩ። የሰዓቱን ዋና ዋና የዓለም ዜና አሁን አዳነሽ ፍስሐ እየታሰማናለች። ባንኮክ በሚገኝ የተቀደሰ ቦታ ላይ የደረሰውን የሀያ ሁለት ሰዎች ህይወት ያጠፋውን ፍንዳታ በመፈጸም በሚጠረጠር የውጭ ተወላጅ ላይ የእስራት ማዘዣ ወጥቷል። የታይላንድ ፖሊስ ጽህፈት ቤት ኃላፊ ሳሚዮት ፑሞንግ ተጠርጣሪው ከአንድ መረብ ጋር የተያያዘ ሊሆን ይችላል ሲሉ ዛሬ ተናግረዋል። ይሁንና መርማሪዎች የሰውየውን ዜግነትንም ሆነ ፍንዳታውን የፈጸመበትን ምክንያት ገና ለይተው አላወቁም። ባለሥልጣኖች የሰውየውን ምስል አውጥተው ሊያስይዛቸው የሚችል መረጃ ላቀረበ ሰው የ28 ሺህ ዶላር ጉርሻ ለመስጠት ቃል ገብተዋል። በፍንዳታው ቦታ አካባቢ በተነሳ ቪዲዮ የታዩ ሁለት ሌሎች ተጠርጣሪዎችም እንዳሉ የፖሊስ ቃል አቀባይ ገልጸዋል። ሶሪያ ውስጥ እስላማዊ መንግስት ነኝ የሚለው ቡድን በፓልሚራ የጥንት ቅርሳቅርስ ስራ አስኪያጅ የነበሩትን ሰው አንገት በመቅላት ገድሏቸዋል። ፓልሚራ በሰው ልጅ አመጣጥ ታሪክ ሀብቷ በዓለም ደረጃ የምትታወቅ ጥንታዊት ከተማ ስትሆን ጽንፈኛው ቡድን ከሶስት ወራት በፊት ይዟታል። የወቅቱ ጥንታዊ ቅርሳ ቅርሶቹ ስራ አስኪያጅ ማሞት አብዱልካሪም የ82 ዓመት ዕድሜ አዛውንት የሆኑት ካሊድ አሳድ ትላንት እንደተገደሉ ገልጸዋል። በዩኔስኮ ማለት በተባበሩት መንግስታት የትምህርት፣ የሳይንስና የባህል ድርጅት እንደ የዓለም ቅርስነት የተመዘገበችውን ከተማ የ2000 ዓመታት ዕድሜ ያለውን ቅርሳ ቅርስ በሚገባ ለመንከባከብ ለ50 ዓመታት ያህል በታታሪነት የሰሩ ሰው እንደነበሩ ተገልጿል። ብሪታንያ ያለው ስለ ሶሪያ ጉዳይ የሚከታተለው የሰብአዊ መብት ቡድን ካሊድ አሳድ በከተማዋ በሚገኝ አደባባይ ሰዎች ፊት እንደተገደሉ ገልጿል። እስላማዊ መንግስት ነኝ የሚለው ቡድን ከተማይቱን ሲቆጣጠር ጥንታዊ ቅርሶቹ እንዳይወድሙ ስጋት አሳድሮ ነበር። ምክንያቱም ጽንፈኛው ቡድን የማያምንባቸውን ቅርሶች በማፈራረስ ይታወቃልና። እስካሁን ባለው ጊዜ ግን ከተማይቱ የተፈራውን ያህል አልተጎዳችም። ይሁንና ዩኔስኮ በዓለም ቅርስነት የመደባቸው ቦታዎችን ሁሉ ባለፈው ሰኔ ወር ፈንጂዎች ተክሎባቸዋል። እስላማዊ መንግስት ነኝ የሚለው ቡድን ፓልሜራን ከመቆጣጠሩ በፊት የወቅቱ ስራ አስኪያጅ ቅርሳ ቅርሱ በአስተማማኝ ቦታ እንደተቀመጡና ቤተመዘክሩ ባዶ መሆኑን ገልጸው ነበር። ሂማን ራይትስ ዋች የተባለው የሰብአዊ መብት ቡድን የግብፅን ጸረ ሽብር ህግ አጥብቆ ነቅፏል። ጸረ ሽብሩ ህግ በሽብር ተግባር ላይ ያለው ትርጓሜ ሰፊ በመሆኑ ግብፃውያንን በህዝባዊ ተቃውሞ ደረጃም ቢሆን ለከባድ ቅጣት ይዳርጋቸዋል ይላል ሂማን ራይትስ ዋች። የግብፁ ፕሬዚደንት አብደል ፋታህ አልሲሲ የጸረ ሽብር ህጉን የፈረሙት ባለፈው እሁድ ነው። ከፍተኛው የሀገሪቱ አቃቤ ህግ ካይሮ ውስጥ በቦንብ ፍንዳታ ከተገደሉ ወዲህ ጸረ ሽብር ፖሊሲውን እንደሚያጠናክሩ ፕሬዚዳንቱ ተናግረው ነበር። አድማጮች፣ ዜናችን እዚህ ላይ ያበቃ። አመሰግናለሁ፣ ለዜናው አዳነችን። ከምሽቱ 3 ሰዓት በ19 በ22 ና በ25 ሜትር ባንድ አጭር ሞገድ ስርጭታችን ከተጨማሪ ና ሰፋ ካሉ ዜናዎች ጋር እንመለሳለን። ይህ በ1431 ኪሎ ኸርትዝ መካከለኛ ሞገድ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዘገባ እናልፋለን። የደቡብ ሱዳን መንግስት በተሰጠው የሁለት ሳምንት ጊዜ ውስጥ የሰላም ስምምነቱን የማይፈርም ከሆነ በዝምታ እንደማይታለፍ የዩናይትድ ስቴትስ ልዩ ልዑክ ዶናልድ ቡት አስታውቀዋል። በሱዳንና በደቡብ ሱዳን የአሜሪካ ልዩ ልዑክ አምባሳደር ዶናልድ ቡት ዛሬ ለጋዜጠኞች ሲናገሩ ስምምነቱ የማይፈርም ከሆነ ምን እርምጃ እንደሚወሰድ እያየን ነው ብለዋል። እስክንድር ፍሬው ተጨማሪ አለው። የደቡብ ሱዳን ወገኖች የሰላም ስምምነት እንዲፈርሙ በዓለም አቀፉ ማህበረሰብ የተሰጠው ቀነ ገደብ የተሟላ ውጤት ሳይገኝበት አብቅቷል። የተቃዋሚዎቹ መሪ ዶክተር ሪያክ ማቻር የስምምነት ሰነዱን ቢፈርሙም ፕሬዝዳንት ሳልቫኪር ማያርዲት ግን ተጨማሪ ጊዜ ጠይቀዋል። በሱዳንና በደቡብ ሱዳን የዩናይትድ ስቴትስ ልዩ ልዑክ አምባሳደር ዶናልድ ቡዝ ትናንት ማምሻውን ለጋዜጠኞች ሲናገሩ አገራቸው በመንግስት እርምጃ ማዘኗን አብራርተዋል። ከ uh, uh, 19 ወራት ድርድር በኋላ የተዘጋጀው የስምምነት ሰነድ በተቃዋሚዎቹ በቀድሞ ታሳሪዎችና በድርድሩ ላይ በተሳተፉ ሌሎች የደቡብ ሱዳን ወገኖች መፈረሙ ዩናይትድ ስቴትስን አስደስቷል። መንግስት ትናንት መፈረም ባለመቻሉ ግን በጣም አዝነናል። ለምክክር እንዲሰጣቸው በጠየቁት የሁለት ሳምንታት ጊዜ ውስጥ እንዲፈርሙ እንጠብቃለን እንገፋፋለን። ፕሬዚዳንት ሳልቫኪር ማያርዲት በተሰጣቸው የሁለት ሳምንት ተጨማሪ ጊዜ ስምምነቱን ካልፈረሙ ሀገራቸውም ሆነ ዓለም አቀፉ ማህበረሰብ ዝም ብሎ እንደማይመለከት አምባሳደር ቡዝ ተናግረዋል። እስከ ነሐሴ 11 ድረስ ስምምነት ላይ የማይደረስ ከሆነ ሌላ እርምጃ መውሰድ እንዳለብን ፕሬዚደንት ኦባማ እዚህ በነበሩ ጊዜ በሚገባ ግልጽ ያደረጉት ይመስለኛል። ያንን የምናደርግበትን ሁኔታ እየተመለከትን እንገኛለን። መንግሥት ስምምነቱን እንዲፈርም አጋጣሚ እንደታመቻቸለትም ማረጋገጥ እንፈልጋለን በሁለት ሳምንታት ጊዜ ውስጥ ፕሬዝዳንት ኪር እና መንግስታቸው በተሰጠው የሁለት ሳምንት ጊዜ ውስጥ ስምምነቱን ካልፈረሙ ምን አይነት እርምጃ እንደሚወሰድ የአሜሪካው ባለስልጣን አላብራሩም። የፕሬዝዳንት ባራክ ኦባማ የብሔራዊ ጸጥታ አማካሪ ሱዛን ራይስ ግን እርምጃዎቹ በተባበሩት መንግስታት ድርጅት በኩል ሊወሰዱ እንደሚችሉ ጠቁመዋል። ራይስ ትናንት ባወጡት መግለጫ ሊወሰድ በሚችለው እርምጃ ላይ በተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ምክክር እንዲጀመር አድርገናል ብለዋል። አላማውም ስምምነቱ በ15 ቀናት ውስጥ የማይፈረም ከሆነ እንቅፋት በሆኑት ላይ ማዕቀብ ለመጣልና እርምጃ ለመውሰድ መሆኑን ጠቁመዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አመሰግናለሁኝ እስክንድር ለዘገባው። ወደ ተከታዩ ዘገባ እናልፋለን። በነሶሊያና ሽመልስ የክስ መዝገብ ብይን ሲጠብቁ የነበሩት አራቱ የኢንተርኔት ላይ ጸሐፊዎች ተለዋጭ ቀጠሮ ተሰጥቷቸዋል። ክሳቸው ተቋርጦ በነጻ የተሰናበቱትም በኤግዚቢትነት ተይዘው የነበሩ ንብረቶቻቸው እንደተመለሱላቸው ተናግረዋል። በኮምፒውተሮቻቸው ውስጥ የነበሩ ልዩ ልዩ ሰነዶች ግን በመጥፋታቸው ማዘናቸውን ገልጸዋል። መለስካቸው አምሃ ዝርዝራለሁ። የፌዴራሉ ከፍተኛ ፍርድ ቤት 19ኛውን ወንጀል ችሎት በእነ ሶሊያና ሽመልስ የክስ መዝገብ አሁንም እየመረመረ ባለው የአምስቱ ተከሳሾች ጉዳይ ላይ ብይን ለመስጠት ለዛሬ ቀጠሮ ቆርጦ ነበረ። ይሁንና ፍርድ ቤቱ የውሳኔውን ስራ መጀመሩን ገልጾ ቀደም ሲል ከነበሩት ተከሳሾች መካከል የአምስቱ ክስ የተቋረጠ ቢሆንም አሁንም እያንዳንዱን ሰነድ መመርመር እንዳለበት አስረድተዋል። ከሰነዶቹ ብዛት አንጻርም ጊዜ እንደፈጀበት አብራርቶ በሚቀጥለው ሳምንት ሰኞ ነሐሴ 18 ቀን 2007 ዓ.ም ብይኑን ለመስጠት ቀጠሮ ሰጥቷል። የተከሳሾቹ ጠበቃቱ አቶ አምሃ መኮንን ለቪኦኤ እንደገለጹት ይህ እስከ ዛሬ ከተጠየቀው ጊዜ አኳያ በጣም አጭር በመሆኑና ፍርድ ቤቱም በእርግጥ ሥራውን እንደጀመረ የሚያሳዩ ምልክቶች ስለተመለከቱ የተለየ አቤቱታ ለማቅረብ አልፈለግንም ብለዋል። ፍርድ ቤቱ እንዳለው በመጭው ሳምንት ብይኑን እንደሚሰሙም ተስፋ ማድረጋቸውን ይናገራሉ። በአንጻሩ ክሳቸው የተቋረጠው ማህሌት ፋንታሁን፣ ዘላለም ክብረት፣ አስማማው ኃይለጊዮርጊስ፣ ኤዶም ካሳይ እና ተስፋለም ወልደየስ በኤግዚቢትነት ተይዞባቸው የነበሩት ንብረቶቻቸው እንደተመልሱላቸው አስታውቀዋል። ንብረቶቻቸው ከተመልሱላቸው መካከል በአምቦ ዩኒቨርሲቲ የህግ መምህር የነበረውን አቶ ዘላለም ክብረትን አነጋግሬው ነበረ። ፍርድ ቤት ከወሰንም በኋላ መመላለሳቸውን ያስታወሰው መምህር ዘላለም ሂደቱን እንዲህ ያቀርበዋል። መጀመሪያ ፓስፖርት የነበረን ልጆች ፓስፖርት ሰጡን። ከዛ ባለፈው ሰኞ ደግሞ እቃችን ተረክበናል። ላፕቶፕ፣ ሀርድ ዲስክ፣ ስልኮች ምናምን ተቀብለናል። ፖሊስ ወቅቱ ከወሰደው በግዝፍነት ከያዘው እቃዎች፣ አሁን ዘላለም ያንተ ምንም የጎደል ነገር የለ? ሙሉ ላፕቶፕ፣ ሙሉ ለሙሉ ያለው ፋይሎች ሙሉ ፎርማት ተደርገው ጠፍተዋል። ብዙ ነገሮች ነበሩ ፐርሶናል። እኔ መምህር ነኝ፣ በጣም ማስተምርበትም ሆነ ምናምን ብዙ ጽሑፎች ነበሩ መጽሐፍት ነበሩ ሙሉ ለሙሉ ሁሉም ነገር ጠፍቷል። ሀርድ ዲስክም እንደዚሁ ፎርማት ተደርጎ ነው የተሰጠኝ። እንግዲህ ነጻ ተብዬ ነው የተለቃኩት። ለአድማጮች ግን ፎርማት ሲባል ምን ማለት ነው ግልጽ አድርግላቸው። ውስጥ የነበረውን ፋይል ሙሉ ለሙሉ አጥፍቶ በአዲስ ባዶ ባዶ ኮምፒውተር ነው ሙሉ ለሙሉ ሁሉም ነገር የለም። ሌላው ያነጋገርኩት በጋዜጠኝነት ለብዙ ዓመታት ሲሰራ የነበረው አቶ አስማማዊ ኃይለ ጊዮርጊስም ተመሳሳይ እጣ እንዳጋጠመው ይናገራል። ብዙ ጊዜ እንግዲህ ከፈጀን በኋላ ነው እቃዎቻችንን ያገኘ ነው። እኔ በግሌ ያው የአራት አመት ላፕቶፕ ብዙ ዳታዎች፣ የቢሮዎች ስራዎች መረጃዎቹ በጣም ከክሱ ግም ጋር ቀጥተኛ ነገር የሌላቸው ነገሮች ናቸው በሙሉ ፎርማት ሆኖብኝ ወይም ደግሞ ከሀርድ ዲስኪ ውስጥ እንዲጠፉ ተደርገው ባዶ ላፕቶፕ ነው እየተሰጠ ለምን እንደተደረገ ይሄ ነገር ራሱ ለኛ ምንም ግልጽ አይደለም። ፍርድ ቤቱ ክሱን አቋርጧል አቃቤ ሕግ ብሎ በነፃ ነው የለቀቀ እና በዚህ አይነት ሁኔታ በአደራ የተቀመጠ እቃ። እኛ በማናውቅበት ሁኔታ መረጃዎቻችን እንዲጠፉ መደረጉ በጣም አዝነናል። እንደ ህግ መምህርነቱ ይህ ተፈጽመዋል የሚሉት ነገር ከሕግ አንጻር እንዴት እንደሚመዘንም ለመምህር ዘላለም ጥያቄ አቅርቤ ነበረ። በህጉ ኤግዚቢት የሚቀመጠው ፍርድ ቤት ውስጥ ነው። አንድ ክስ ከተከፈተ በኋላ በኤግዚቢትነት የተያዙ እቃዎች፣ ያው አንድ ተከሳሽ ወንጀሉን ለመፈጸም የተጠቀምባቸው እቃዎች ተብለው ነው ለፍርድ ቤቱ የሚቀርቡት። እነዚህ እቃዎች በፍርድ ቤቱ ስቶር ውስጥ ይቀመጣሉ ነው የሚለው የኢትዮጵያ የወንጀለኛ መቅጫ ስነ ስርዓት ህጉም፣ በግልጽ ማለት ነው። ይህን እኛም በፊት እንደዚህ አይነቱ ነገር ሊፈጠር ይችላል በሚል ፍርድ ቤቱ ስቶር ውስጥ ይቀመጥልን ብለን ለፍርድ ቤቱ አመልክተን ነበር። ፍርድ ቤቱ ስቶር ለጊዜው ስለሌለም በተለመደው አሰራርም የኢትዮጵያ ወንጀለኛ መቅጫ ህገወጥ 1949 ነው። ላለፉት 50 አመታት ፖሊስ ጋር እየተቀመጠ ባደራ፣ ፍርድ ቤቱ ባደራ ፖሊስ ጋር ያስቀምጠዋል። ያው ተከሳሹ ነጻ የሚባል ከሆነ ወይም የሚመለስለት ሰዓት ሲደርስ ከፖሊስ ጣቢያ ሂዶ ይወስዳል የሚል መልስ ተሰጥቶን ነበር። ስለዚህ ያው በአደራ ነው ፖሊስ ጣቢያ የተቀመጠው ማለት። ፍርድ ቤት አንድ ጊዜም ከሁለት ጊዜ አዟል። የፍርድ ቤት ትዕዛዝ ሊጣስ ይችላል? ግልጽ ነው። የፍርድ ቤት ትዕዛዝ ሊከበር ይገባል። ያው የተሰጠን ሪዝን ግን ያው ግን ፖሊስ ጣቢያ የተሰጠን ምክንያት እናንተ አብራቸው የተከሳቸው ተከሳሽ ናቸው፣ ሌላ አራት ተከሳሾች ገና ይቀራሉ፣ አብራቸው አሲራቸዋል የሚል ወይም በኮንስፓይራሲ ስለተከሳቸው የአንዱ ማስረጃ አንዱ ላይ ይሰራል የሚል አካሄድ ስላለ ያን ከአቃቢ ህግ ጋር እናጣራ የሚል መልስ ነው የሰጡን። ፍርድ ቤት አቃቢ ህግ ያን ጥያቄ አላቀረበው አክቹዋሊ ፖሊስ ግን ላጣራ ዝም ብዬ ቃል ከምሰጥ በሚል ነው እንግዲህ ከተከሳሾቹ ጠበቆች መካከል አቶ አምሃ መኮንንም ስለ ጉዳዩ አናግሬያቸዋለሁ። በዝርዝር የሆነውን እንደማያውቁ የገለጹልኝ አቶ አምሃ የሚባለው በእርግጥ ተደርጎ ከሆነ ህገ ወጥ ድርጊት ነው ብለውታል። በመጀመሪያ ነገር ተጠርጣሪዎቹ ህጉ የሚያዘው መሰረት መቆጠር ያለባቸው እንዳንድ ንጹሕ ሰው ነው። ከዚያ ወዲህ ደግሞ መንግስት ክሳቸውን በይፋ ካቋረጠ በኋላ ይህ ከተፈጸመ ድርጊቱ ህገ ወጥ ስለሆነ ደንበኞቼ መብታቸውን በህግ ሊጠይቁ ይችላሉ ብለዋል። ከአንድ ዓመት በፊት በሽብር ወንጀል ተጠርጥረው ከተያዙት ዘጠኙ ጦማሪያንና ጋዜጠኞች መካከል በመጪው ሰኞ ብይናቸውን የሚጠብቁት በሌለችበት ክስ የተመሠረተባት ሶሊያና ሽመልስን ጨምሮ በፈቃዱ ኃይሉ፣ ናትናኤል ፈለቀ፣ አጥናፉ ብርሃኔና አቤል ዋበላ ናቸው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን ለዘገባው አመሰግናለሁ። የተከበራችሁ አድማጮች ብሎገሮቹ ደርሶብናል ስላሉት በኤግዚቢትነት የተያዙ ንብረት አያያዝና ደህንነት፣ የሰነዶች ጥፋት ሕጋዊነትና ሊታዩ ስለሚችሉ ሕጋዊና ዓለም አቀፍ ድንጋጌዎች ምን እንደሆኑ፣ ደርሷል ለተባለው ጥፋትም የተጠያቂነት ሁኔታዎች ይኑሩ አይኑሩ ባለሙያዎችንና ባለስልጣናትን እያነጋገርን ይዘንላችሁ እንመለሳለን። ተከታዩ ዘገባችን ወደ አፋር ይወስደናል። የመን ውስጥ የነበሩ ኢትዮጵያውያን ሰሞኑን በጅቡቲ በኩል ወደ ሀገራቸው ተመልሰዋል። የተወሰኑት ናቸው። የከትናንት በስቲያው እሁድ ሎጊያ አፋር የገቡትን ስደተኞች ያሉበት አግኝቶ ዘጋቢያችን ግርማይ ገብሮ አነጋግሯቸዋል። እየተደረገላቸው ስላለው እገዛም ከኢትዮጵያውያኑ ለመመለስ ከመንግስት ጋር እየሰራ ያለውን የመንግስታቱ ድርጅት ዓለም አቀፍ የፍልሰት ድርጅት አይኦኤምን ተወካይ አግኝቶ አነጋግሯል። ግርማይ፣ ወደ ዘገባው እንመለስ። እስኪ እንተዋወቅ፣ መጀመሪያ ማን ልበት ሲሞትን ከየት ነው የመጣችሁ? የመጣሁት ካደን ነው፣ ከየመን ውስጥ ማለት ነው። የመጣሁት የወጣ ነው ከቤታችን ቅዳሜ ነው፣ እዛ ወረዱን፣ ያው ዛሬ እዚህ ገባን። እንዴት ነበረ ኑሮ እዛ ስደት ሀገር? ከሀገሬ እኔ ከወጣሁ 20 ዓመቴ ነው። አሁን ባለቤት ያው በመኪና አደጋ ተገጨ፣ ተጎዳ፣ ወጣን እዛ ከቤታችን። ከወጣንም አራት ወራችን። ቦታችን እኛ ያለንበት አካባቢ ጦርነት በጣም አለ፣ ወጣን ያው፣ ከዛ ወደዚህ መጣ፣ ናባሌ አደጋ ደረሰበት አበዛ በጦርነት ምክንያት ነው ወይስ በምንድን ነው ደረሰው? ባሱ አይሮፕላኑ ሲመታ አመልጣለሁ ሲል ነው እሱ የመታው እንደዛ ወጣ። እንዴት መጣችሁ? ማን ነው የረዳችሁ? እንዴት ነበር? እስኪ ይህን ንገሩ። እኔ አላቅም ይሄን ግን፣ አንዱ መጣ ሆስፒታል። ያው ኢትዮጵያ መሄድ መርከብ አለች ትወጣላችሁ ሲሉን እሺ ብለን ተነስተን ተነስተን መጣ። ለኢትዮጵያ ኤምባሲ ነው ያው ባሌም ኢትዮጵያ ኤምባሲ አገልጋይ ነው ጃሊያ ነበረ ያው ባየር ምትላካላችሁ ሲሉን ወጣን። ያው እዛው ያልሆነ ቦታ ወረዱን። እዛ በጣም ተንገላታን፣ መጣን እዚህ ሀገራችን። እንዴት ነበር እስኪ ጉዞው? እስኪ አቀባበሉ ወደ ሀገራችሁ ስትመጡ እንዴት ነበር? ይሄን ይንገሩኝ። ጥሩ ነው። ምኑ ነው ጥሩ? እስኪ ምን ተደረገላችሁ? እንዴት ተቀበሏችሁ? ይህንን እስኪ ይንገሩኝ። ተቀበሉን፣ ያው አስቀመጡ። አሁን በቀጥታ ወዴት ነው የምትሄዱት? አዲስ አበባ ነው የምንሄደው። ልጆቹም አሉኝ። የት አሉ ልጆቹ? ይሄው አንዱ ዝጋ ነው፣ ሁለቱ ዝጋ ናቸው። እንኳን በሰላም መጣችሁ። ሰላም ቆያችሁ። ሁሴን ለገሰ የት አገር ነበረ የመን፣ የምትኖረው? ሁዴዳ። ሁዴዳ ካሰርኩኝ። እስር ቤት ታስረህ ነበር? አዎ፣ እስር ቤት ነው። እንዴት ነበረ ኑሮ እስኪ ንገረኝ። እስኪ የመን እያላችሁ እዛ ሽግር ነው። ራብን። ጠዋት ለአምስት ለስድስት ምስር እንሰጣለን። ከዛ እንውላለን። ማታ ደግሞ ትንሽ ስትመጣለች ከላለ ምናደራለን። በቃ እንዴት ሄድክ እስኪ ንገረኝ። ከዚህ ስትሄድ ያው ሳውዲ ለመስራት ነው። ሳው አረቢያ የት ነበረ አካባቢ? ከየት ወዴት ሄድክ? ኢትዮጵያ ውስጥ አማራ ክልል። ስንት ጊዜ ቆየ እዛ የመን? የመን ሶስት ወር። እንዴት ነው እስኪ ንገረኝ ጦርነቱ ሁኔታ። እዛ አካባቢ አለው ጦርነቱ ሁለት ከተማ አቡቷ ተመቷል? የለም፣ ሰውም የለም ከተማ። የሚል አሞራ ብቻ ነው ሰው ሬሳ እየበላ ከዛ ከኛ መገሻ ግት ግማሹ እየሞተ ከዛ ግማሹ እየተመለሰ የተረፈው ያው እዚህ ድረስ የሞተ ሙቷል። በዛ ምክንያት ነው የተረፈነው። አሁንም እየተመታ ነው አላቆመም ጦርነቱ። ኢትዮጵያውያን የሆነው እዛ ጉዳት የደረሰባቸው መታቃቸው አሉ። ሮን ጓደኞቹ ሙተዋል። አላውቋቸው ከፊታቸው ሙተዋል። የተሰበሩም አሉ የቆሰሩም። በቃ የሞቷል። ብዙ ሰው አለቀው። እና እንዴት መጣቸው ወደዚህ? ስትመጡ እንዴት እንዴት ነበረ እስኪ ንገራቸው። ያው እንግዲህ ከዛ ቀይ መስቀል ነው ብለው አስገቡን። ከዚያ ያለውን ነገር እያቀመሱን በመጣው ነገር ለልብስን፣ ሳሙናን፣ ምንም እየሰጡን በቃ ወደ አገራችን በቀይ መስቀል ምክንያት በመርከብ አመጡን። ጅቡቲ ጅቡቲ ቀይ መስቀል ተቀበለ። ከጅቡቲ ደግሞ ጋራ እስከ ዛሬ ድረስ ያለው አቀባበሉ እንዴት ታየዋለ? ምንም አሪፍ ነው። ምክንያቱም ህይወታችን ለኢትዮጵያ ቁቱና ይህና ነው። ምንድ ነው የምታስበው? ከአሁን በኋላ ሀገሬ ላይ ሆኜ መስራት ብቻ ያለው አማራጭ። በጣም ነውየማመሰግነው አብረሃ ጽባህ እባላለሁ። ከየት ነው? ከአዲስ አበባ ነው። ድርጅቱ አይወም ይባላል። አለም አቀፍ የስደተኞች ድርጅት ነው። ዛሬ እንግዲህ የተገናኘ ነው፣ ከየመን የመጡት ስደተኞችን ይዘው መጥተው ነው። እንዴት ነበረ እስኪ አቀባበሉን ይህንይጋሩኝ አቀባበሉ ሲጀመር ያው አይ ኦ ኤም የሚሰራው ማይግሬሽን ዙሪያ ላይ ነው የሚሰራው። ከመንግስት ጋር በመሆን ለዚህ ስራ አዲስ አይደለም። ሎጂካሊ ግን ምንድን ነው የኢመርጀንሲ ስለሆነ ሩ ኢሜል ኮሚኒኬሽን አይ ኦ ኤም ጅቡቲ ያለ አብረን የሚሰራ ያው፣ ከየመን እንደሚታወቀው በህገ ወጥ የሰዎች ዝውውር ላይ እየተሰቃያል፣ ዜጎች የላይፍ ሴቪንግ ስራ እየሰራ ነው ያለው። ኢመርጀንሲ ነው። ከአራት ወር በፊት ነው የተጀመረው። ስለዚህ እዛ በመመለስ ላይ ነው ያለ ነው እና ያው እንደሚታወቀው በጣም ከባድ ነው ለብዙ ችግር እየተዳረጉ ነው ያሉት ዜጎችን እየሞቱ ነው ማለት በህገ ወጥ ደላሎች ተሸውደው ያው ንብረታቸውም ሽጦም ሆነ ወይም ያላቸው ፕሎት ኦፍ ላንድም ተሽጦም እንደዚህም ተብሎ ለህገ ወጥ ደላሎች ብዙ ብር እስከ 35 ሺ ከዛ በላይ እየከፈሉ ይሰቃይ ነው ያሉት ስለዚህ እሱን ያለውን ችግር እንትን ለማጋራት ብለን ከመንግስት ጋር ሆነን መመለስ ላይ እየሰራ ነው ምንድን ነው የምታደርጉላቸው? በዋነኝነት እነሱን ወደዚህ ከማጓጓዝ በተጨማሪ አንዳንድ የሚደረግላቸው ነገሮች አሉ። ምንድን ነው አንደኛ፣ ከመምጣታቸው በፊት ለምሳሌ ከየመን ወደ ጅቡቲ ይመጣሉ። አዮም ጅቡቲ አለ ማለት ነው። አብረን የምንሰራው ኢሜል ኮሚኒኬሽን አለ፣ ኤምአርሲ አለ፣ ማይግሬሽን ሪስፖንስ ሴንተር አለ። ስለዚህ ከእነሱ ጋር ኮሚኒኬት በማድረግ ስታተሳቸው መጀመሪያ ይታወቃል። ሜዲካል ኬዝ አለ፣ ኦሬንስ ስታትስ ታውቆ ኢመርጀንሲ ስለሆነ አኮሞዴሽንና ፊዲንግ አለ። ሲመጡ በምግብና መጠለያ መጠለያ እሱ አለ። ፕላስ ደግሞ ከ18 በላይ የሆኑት ኦረዲ አዲስ አበባ ልክ እንደገቡ ማቆያ ማዕከል አለን እዛው። የህክምና አገልግሎት ፈላጊ ካለ ሕክምናውን ያገኛል። ደን ከታከመ በኋላ ኦንዋር ትራንስፖርቴሽን እስከ አንድ ሺ ብር ቤተሰብ ጋር እንዲደርሱ ተብለው እያንዳንዱ የአንዳንድ ሺ ብር ይሰጣቸዋል ማለት ነው። ከ18 በታች በሆኑ ከዩኒሴፍና ሴቶችና ሕጻናት አይወም የሶስትዮሽ አግሪመንት አለ በዛው ለአንድ ሳምንትና ከዛ በላይ እዛ ማቆያ ማዕከል ወይም ደግሞ መጠለያ ማዕከል የሚቆዩበትና እንዲሁም እንዲሁ ከቤተሰብ ጋር የማገናኘት ስራ እስኪሰራ እዛ ይቆያሉ። ከዛ በኋላ ከሴቶችና ህጻናት በሚመጡ ወጣቶች መኪና ተከራይቶ ቤተሰብ ድረስ የማገናኘት ስራ ይሰራል። በሶስቱ ማዕከላቶች ይሰራሉ። አቶ አብራ ጽባ ለሰጡኝ ማብራሪያ በጣም ነው ማመሰግኖትእኔም በጣም አመሰግነ። ስደተኞቹ ከየመን በቀጥታ መጥቶ ወደ አዲስ አበባ ሲያልፉ ለስራ በአፋር ክልል አካባቢ ሎጊያ ከተማ ውስጥ ስለነበርኩኝ በአጋጣሚ ተገናኝተን ነበር ያነጋገርኳቸው። ለአሜሪካ ድምፅ ግርማይ ገብሩ ከአፋር ሎጊያ። የድርቁ ሁኔታ በአፋር ውስጥ እያስከተለ ያለውን ሁኔታም ግርማይ ገብሩ እዚያው ተገኝቶ እየተከታተለ ነው። ከምሽቱ ሶስት ሰዓት በዘገባችን ላይ ዘርዘር ያለ ይዞ ይመለሳል። አመሰግናለሁ ግርማይን። ወደ ተከታዩ ዘገባ እንለፍ። የሊቢያ ሲርቲ ከተማ ውስጥ የሚነሱ ተቃውሞዎችን ለማፈንና ለመጨፍለቅ እስላማዊ መንግስት ነኝ የሚለው ቡድን ጅምላ ግድያን የመሳሰሉ አረመናዊ እርምጃዎችን እያካሄደ ነው ሲል የመንግስታቱ ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር አስታውቋል። በሌላ በኩል ደግሞ መካከለኛው ምስራቅ ውስጥ እስላማዊ መንግስትን የመሰለ ቡድን ለመፈጠሩ ተጠያቂዎቹ ባላንጦቻቸው መሆናቸውን የመካከለኛው ምስራቅ የተለያዩ ቡድኖች ጣት በመጠቋቋም እየተወነጃጀሉ ነው። ሊሳ ሽላይን ከጄኔቫ ሂደር መርዶክ ከካይሮ ያጠናቀሯቸው ዘገባዎች አሉ። የእስላማዊ መንግሥት ታጣቂዎች ሰሞኑን ሲርቴ ከተማ ውስጥ በሲቪሎች የተነሳን ተቃውሞ የጨፈለቁበት የጭካኔ መንገድ በእጅጉ እያስጨነቀው መሆኑን የመንግሥታቱ ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ገልጿል። የእስላማዊ መንግሥት ታጣቂዎች በአካባቢው ታዋቂ የሆኑ አንድ ኢማም በእስላማዊ መንግሥት ላይ ተቃውሞ በማሰማታቸው ምክንያት ገደሏቸው። ያንን ግድያ ተከትሎ ባለፈው ነሐሴ አራት የሲርት የከተማ ነዋሪ ተቆጥቶ ሲወጣ ውጊያ ተጀመረ። ወዲያው ታዲያ በአካባቢው የነበሩ ትጥቅ የሌላቸው ሲቪሎች ሁሉ በፍርሃት ሸሹ። የሲቪሎቹ ቁጣና ተቃውሞ ብዙ ግድያን አስከተለ። አይሲል ብዙ ሰው ገደለ ብለዋል የሰብአዊ መብቶች ኮሚሽነሩ ቃል አቀባይ ሩፐርት ኮቬል። ስንት ሰው እንደ ሞተ አሁን ገና አይታወቀም። ሊቢያ የሚገኘው የተባበሩት መንግሥታት የሊቢያ ድጋፍ ልዑክ ግን ከአራት እስከ ሰላሳ ስምንት ሰው ሳይሞት አልቀረም የሚል ያልተረጋገጠ ግምት አለው። እስከ ነሐሴ 7 ባሉት ቀናት አይሴል ከወረዳ 3 16 ሰው ይዟል። የእነዚያ ሰዎች ደህንነት ያሰጋናል። ሰዎች ሰርቴ ከተማ ውስጥ አራት የተሰቀሉ አስከሬኖችን በየመንገዱ ምሰሶና በአንድ አደባባይ ላይ ማግኘታቸውን ተናግረዋል። እነዚህ ሰዎች በውጊያው ውስጥ የተገደሉ ይሁን በኋላ ገድለዋቸው ይሁን አይታወቅም። የእስላማዊ መንግሥት ተዋጊዎች ሲርቴ ከተማ ውስጥና በሌሎችም አካባቢዎች እየተፈጠሩ ያሉ ትርምሶችን እንደ መልካም አጋጣሚ እየተጠቀሙ ሊቢያ ውስጥ ይዞታዎቻቸውን እያሰፉ መሆናቸው ተዘግቧል። ዴርና ከተማን የያዙ ጊዜ አንድ ታዋቂ ቤተሰብ ገድለው አስከሬኖቻቸውን አደባባይ ላይ አስጥተዋቸዋል ሲሉ የሰብአዊ መብቶች ኮሚሽነሩ ቃል አቀባይ ኮልቪል ተናግረዋል። በተጨማሪም የአይሲል ታጣቂዎች ቢያንስ አራት ሰው አደባባይ ላይ ሰው በተሰበሰበበት መግደላቸውንና አንድ ሰው ደግሞ አካሉን መቆራረጣቸውን ኮልቪል አክለው አመልክተዋል። እነዚህን ግድያዎች በአደባባይ መፈጸም ሊቢያ ውስጥ አይስልን ሊገዳደር ለሚሞክር ሁሉ መልእክት ለማሳለፍ ያለመ ይመስላል። ለአይስል ማደራቸውን የገለጹ ቡድኖችም ሃይማኖትን ሰበብ እያደረጉ በግለሰቦች ላይ እያነጣጠሩ ነው። የሚያሳዝነው በቅርብ ቀናት እንዳየነው የአይስል ደጋፊዎች ሊቢያ ውስጥ ሃይማኖትን ሰበብ እያደረጉ ብርቱ የሰብአዊ መብቶች ረገጣዎችን በመደበኛ ሁኔታ እየፈጸሙ ሲሆን ለሲቪሎች ስቃይና ለሕግ አከባበር ደግሞ ደንታቢስ መሆናቸውን ነው። ሊቢያ ውስጥ አይሲል ሙሉ በሙሉ የሚቆጣጠራት ከተማ ሲርቴ ስትሆን ተቀናቃኞቹ ዓለም አቀፍ ዕውቅና ያለው ምስራቃዊቱ ቶብሩክ ከተማ የሚገኘው መንግሥትና እስላማዊ ነው የሚባለው መናገሻውን ዋና ከተማይቱ ትሪፖሊ ያደረገው መንግሥት ሁለቱም በአይሲል ይዞታዎች ላይ በቅርብ ቀናት የአየር ድብደባዎችን ፈጽመዋል። በሌላ በኩል ደግሞ በሶሪያና በኢራቅ ወይም በሶሪያና ሌቫንት እስላማዊ መንግሥት ነኝ የሚለው ቡድን ለመፈጠሩ በተጠያቂነት ያልተጠቆመበት አንድም ሀገር ወይም ቡድን መካከለኛው ምስራቅ ውስጥ ማግኘት አስቸጋሪ ነው ብላለች። ሂዘር መርዶክ ከካይሮ ባጠናቀረችው ዘገባ አንዳንድ ተንታኞች ከእነዚህ ክሶች ብዙዎቹ እውነትነት ሳይኖራቸው አይቀርም ይላሉ። የዛሬ 12 ዓመት አሜሪካ ኢራቅን ወራ ሳዳም ሁሴንን ከመንበራቸው ካስወገደች ወዲህ ኢራቅ የዐመፅና የሁከት ገበያ ብዙ የሚተራመስባት ብዙ እጁን የሚነክርባት አውድ ሆነች። ከሀገሬው ትናንሽ የየሰፈር አውራ እስከ አካባቢው መንግሥታት ደግሞም እስከ ዓለም አቀፍ ኃይሎች የእጃዙር መራኮቻነት ደረሰች። እስላማዊ መንግሥት የሃይማኖት ጎራ ለይቶ የመታጠቅ ውጤት ነው ኢራቅ ውስጥ ከ1985 ዓ ም አንስቶ በተለያዩ ደረጃዎች እየተካሄደ የቆየና ዛሬም እየተካሄደ ያለ የሲቪሉ ሰው የሃይማኖት ጎራ ለይቶ መቆራቆስ ውጤት ነው ማለቴ ነው። እናም በዚያ ውስጥ የተሳተፉ ሁሉ ለአይስል መፈጠር ተጠያቂ ናቸው። የአሜሪካ ፖለቲከኞችም ለአይሲል መፈጠር ምክንያት ሆኗል ያሉትን የየራሳቸውን ውንጀላ በተቀናቃኝ ወገን ላይ እየተሰናዘሩ ነው። ይህ መሰናዘር መካከለኛው ምስራቅ ውስጥም ሥር እየሰደደ በችግሩ እምብርት ላይ መከፋፈሉና፣ መጠቋቆሙ መዛዛቱ እንዲካረር እያደረገ ነው። እስላማዊ መንግሥት ቡድን ከዓመት በፊት ስፋት ያለውን የኢራቅና የሶሪያ ክልል ከተቆጣጠረ ወዲህ በያዛቸው አካባቢዎች ውስጥና ከዚያ ውጭም ባሉ የዓለም ክፍሎች የከፉ ግድያዎችና ጭፍጨፋዎችን፣ ሴቶችን መድፈር፣ ዝርፊያዎችን፣ ጠለፋዎችን እያካሄደ ነው። ለእስላማዊ መንግሥት መፈጠር ወይም ለቡድኑ በሚሰጠው ድጋፍ ከሚወቀሱና ከሚወነጀሉ በርካታ ሀገሮችና ቡድኖች መካከል ዩናይትድ ስቴትስ፣ ሳዑዲ አረቢያ፣ ቃታር፣ ቱርክ፣ ኢራንና እስራኤል ብዙ ጊዜ ይነሳሉ። እነዚህ ሀገሮች ደግሞ ሁሉም በጸረ አይሲል ፍልሚያው ውስጥ ግብራበር ናቸው። ዝግጅታችን ወደ መጠናቀቁ ነው። ክቡራትና ክቡራን አድማጮች ጥቂት ሰከንዶች ይቀሩናል። አጠራጠር ያሉ መረጃዎች እንድስጣችሁ አንድ የዩናይትድ ስቴትስ ዶላር 20 ብር ከ81 ሳንቲም ተመንዝሯል ዛሬ። አዲስ አበባ ነገ ዝናባማ ትሆናለች። በኢትዮጵያ ሜቴዎሮሎጂ ኤጀንሲ ትንበያ መሰረት ከፍተኛ ሙቀቷ 21 ዝቅተኛው 13 ዲግሪ ሴልሽስ ይሆናል። በሀገሪቱ ሙሉ በሙሉ ፀሐያማ የሚሆነው ጎዴ ብቻ ነው። ሌላዎቹ ሁሉ ከፊል ደመናማ ወይም ከፊል ፀሐያማ የሆኑ ዝናብ ወይም ካፋ ያገኛሉ ይላል ትንበያው። በኢትዮጵያ ከፍተኛው ሙቀት የሰመራው 44 ነው። ዝቅተኛው ደግሞ የባሌ ሮቤው ዝቅተኛ 10 ዲግሪ ሴልሽስ ነው። የሰመራ ዝቅተኛው 29 ዲግሪ ሴልሽስ ከኢትዮጵያው ከፍተኛ 21 ዲግሪ ሴልሽስ ማለት ከአዲስ አበባው ከፍተኛ 21 ዲግሪ ሴልሸስ ምን ያህል እንደሚበልጥ ልብ ይሏል። የተከበራችሁ አድማጮች፣ ከዚህ ቀጥሎ እስከ ዝግጅታችን ፍጻሜ ድረስ ሙዚቃ ለመጋበዝ ሀሳብ ነበረን። በኢንተርኔት ቪኦኤ ኒውስ ዶት ኮም ላይ ታገኙናላችሁ። እየተጠናቀቀ ነው ዝግጅታችን። አሁን ፕሮግራሙን የመራችልን ጽዮን ግርማነች። የቴክኒክ መሐንዲሱ ሲድራክ ፍራንክሊን እንደዚሁም እኔ አስተናጋጃችሁ ሰለሞን አባተ በመስክና እዚህ ባሉ ዘጋቢዎቻችንና ባልደረቦቻችን ስም እስከ ምሽቱ ሶስት ሰዓት ተሰናበታችኋለሁ። ጤና ይስጥልኝ። መልካም ቆይታ። This program has come to you from the Voice of America, Washington.